የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መስከረም 5 2011 ዓ.ም ፕሮግራሙን ጀመረ። ለተጀመረው ለውጥ ሁሉ በጋራ እንዲሰራ የኦነግ ሊቀመንበር አቶ ዳውድ ኢብሳ ጥሪ ያቀረቡ የኢትዮጵያ ሕዝብ እኛ ያለን መልእክት የኦሮሞ ሕዝብ ለዲሞክራሲ መብቱና ለሕግ የበላይነት ነው። ይህን ሁሉ አመት የታገለው የዲሞክራሲ መብትና የህግ የበላይነት፣ ሁሉም የኢትዮጵያ ሕዝብ የዲሞክራሲ መብቱን እና የሕግ የበላይነትን በእጅ አስገባ ማለት ነው። ፍላጎታችንና ምኞታችንም ይሄ ብቻ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ የአዲስ አበባን ወጣቶች አመስግነዋል። ሁላችንም ተስማምተን ወደ ተሻለ ሀገር፣ ወደ ተሻለ ትውልድ እንድንሻገር እስካሁን ያደረጋችሁት አሸናፊው ሁላችን ስለሆነ በተለይ ደግሞ የኢትዮጵያ ወጣቶች ቄሮች፣ ፋኖች፣ ዞርማዎች ስለከፈላችሁት መስዋዕት ስላደረጋችሁ ትግል ሁሉ ከልቤ አመሰግናችኋለሁ። የኦሮሞ ነጻ አውጪ ግንባር ኦነግ አመራሮችን አቀባበል የተመለከተ ዘገባ ይኖረናል። ጤና ይስጥልኝ አድማጮች፣ የምሽቱ ፕሮግራም አስተናጋጃችሁ ጽዮን ግርማ ነኝ። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናምሽታቸዋል ዜናውን የማሰማው አዲሱ አበበ ነኝ። ኢትዮጵያና ኤርትራ ነገ የሰላም ስምምነት እንደሚፈራረሙ ታወቀ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በምዕራባዊቷ የሳውዲ አረቢያ ከተማ ጄዳ ውስጥ የሰላም ስምምነቱን ሲፈራረሙ የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተረዥ እንደሚገኙ አሶሽትድ ፕሬስ ዘግቧል። ጠቅላይ ሚኒስትር አብይ አህመድም ዛሬ ወደ ሳውዲ መሄዳቸውን መንግስታዊ ዜና አውታሮች ዘግበዋል። የድርጅቱ ምክትል ቃል አቀባይ ፋራሃቅ ትናንት አርብ እንደተናገሩት ዋና ጸሐፊ ጉተሬሽ የሳውዲው ንጉሥ ሳልማን ባደረጉላቸው ግብዣ መሠረት ነገ እሁድ ወደ ጄዳ ይጓዛሉ። የተጀመረውን የኢትዮጵያ የፖለቲካ ሽግግር ሂደት ለማስቀጠል ሁሉም አብሮ እንዲሠራ ዳውድ ኢብሳ ጥሪ ያቀረቡ የኦነግ መሪ ጥሪውን ያቀረቡት ዛሬ አዲስ አበባ ሲገቡ ነው። የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ በበኩላቸው ኦነግ መንግሥት ያቀረበውን የሰላም ጥሪ ተቀብሎ ወደ አገር በመግባቱ ምስጋና አቅርበዋል። በሌላ በኩል የትግራይ ክልል በሰላማዊ መንገድ ትግል የሚያደርጉ ሁሉ ድጋፉን እንደሚሰጥ አስታወቀ። የክልሉ መንግሥት ይህን ያስታወቀው በዛላንበሳ በኩል ወደ ኢትዮጵያ ለገቡ የኦነግ ሰራዊት ትናንት ባደረገው አቀባበል ላይ ነው። ዘገባ ይኖረናል። የአርበኞች ግንቦት ሰባት ንቅናቄ ወደ ፖለቲካ ፓርቲነት መቀየሩ ተገለጠ። ይህ የተገለጠው ንቅናቄው ዛሬ ባህር ዳር ሲገባ መሪው ዶክተር ብርሃኑ ነጋ ባሰሙት ንግግር ነው። አስቴር ምስጋናው ከስፍራው ዘግባለች። በሺዎቹ የሚቆጠሩ የባህር ዳር ከተማ ነዋሪዎችና የንቅናቄው ደጋፊዎች በተገኙበት የአርበኞች ግንቦት ሰባት ለፍትህና ለዲሞክራሲ ንቅናቄ አመራሮች የዜግነት ፖለቲካ ላይ ያተኮረ ንግግር አድርገዋል። በአቀባበል ስነ ስርዓቱ ላይ የንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ ያሉት ነገር ቢኖር የፌዴራል ስርአቱ አወቃቀር በትክክል ከተተገበረ ለኢትዮጵያ የሚበጅ ነው። አንዳንድ ወገኖች ችግራችን ፌዴራላዊ አወቃቀር እንደሆነ ያስባሉ። ይህ ትክክል አይደለም። በትክክል በስራ ላይ ከዋለ ፌዴራላዊ አወቃቀር ለኢትዮጵያ ተመራጭ ስርዓት ሊሆን ይችላል። አሁን ያለው የክልሎች አወቃቀር ሆነ ብሎ ጠብ ለመጫርና ኢትዮጵያን ለማዳቀም ተብሎ የተዋቀረ ነው። ከዚህ በላይ የክልሎች አወቃቀር ራሱ የፖለቲካ ፓርቲዎቻችን በዘር እንዲደራጁ የሚገፋፋ ሆኗል። በዘር የማሰብ ችግር ደግሞ ከፓርቲዎችም አልፎ የዕለት ተዕለት ማኅበራዊ ሕይወታችን ውስጥ ገብቶ ሕይወታችንን እያመሰቃቀለው ነው። ይህንም በማመኑ ነው ንቅናቄው ወደ ሀገራዊ ፓርቲ ለመቀየር የወሰነው ይላሉ ፕሮፌሰር። አርበኞች ግንቦት ሰባት ወደ ፖለቲካ ፓርቲነት እንዲቀየር አባላቱ ወስነዋል። በዚህ ውሳኔ መሰረት የሚመሰረተው ፓርቲ በዘር ላይ ሳይሆን በዜግነት ላይ ያተኮረ ፖለቲካ እንዲኖር ይታገላል። የምናቋቁመው ፓርቲ የኢትዮጵያውያን መብት በክልል እንዳይገደብ አጥብቆ ይታገላል። ለኢትዮጵያ ፌዴራላዊ አወቃቀር ይበጃታል የሚለው ከቅንጅት ጊዜ ጀምሮ ያለው እምነት አሁንም አለን። የንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ የአማራ ህዝብ ከየት ወደ የት የሚል መጽሐፍ ጽፈው እንደነበር አስታውሰው እየቆየው ሳስበው ግን በብሔር መሰብሰብ የወያኔን ታሪክ እንደ መድገም ነው ይላሉ። በአማራነት በመሰባሰብ የምንጠቅመው ወያኔ እንጂ የአማራ ህዝብ ባይሆን የሚል መደርደራ ነገበ የወያኔ አጀንዳ አስፈጣሚ ሆንላቸው እንጂ በዛሬው የንቅናቄው አቀባበል ላይ የባህር ዳር ከተማ ከንቲባ አቶ ሙሉቀን አየሁ፣ አቶ ሽባባው ዬን ያባት እንዲሁም ሌሎች የንቅናቄው አመራሮች ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴር እናመሰግናለን። የምታዳመጡት ከቪኦኤ አማርኛው አገልግሎት የሚተላለፈውን የዕለተ ቅዳሜ ዜና ነው። ኃይለኛ ንፋስ የቀላቀለ ዝናም ያዘለው ፍሎረንስ የተሰኘው አውሎ ንፋስ ሰሜንና ደቡብ ካሮላይና ግዛት ውስጥ ከፍተኛ ውድመት ማድረሱ ተገለጠ። ወደ አንድ ሚሊዮን የሚጠጋ ሕዝብ በአሁኑ ሰዓት መብራት እንደሌለውና ከቤት ንብረቱ መፈናቀሉም ታውቋል። የብሔራዊ ሄሪኬን ማዕከል ዛሬ ቅዳሜ እንዳስጠነቀቀው ማዕበሉ አሁንም እየጨመረና ሌላም ጥፋት እያደረሰ ነው። የቀድሞ የፕሬዚዳንት ትራምፕ የምረጡኝ ዘመቻ ሊቀመንበር ፖል ማናፎርት ከልዩ መርማሪ ካውንስለር ሮበርት ሙለር ጋር ለመስማማት ፈቃደኛ መሆናቸው ተገለጠ። ምርመራ የሚካሄደው ሩሲያ በዩናይትድ ስቴትስ የ2016 ፕሬዚዳንታዊ ምርጫ ጣልቃ ስለ መግባቷ ለማጣራት እንደሆነም ታውቋል። በመጨረሻም አንድ የአፍጋኒስታን ወታደራዊ ሄሊኮፕተር ትናንት አርብ በድንገት ሲያርፍ በተነሳ ቃጠሎ ውስጡ የነበሩ አምስቱም ሰዎች መሞታቸው ተገለጠ። ባለሥልጣናት እንዳስታወቁት ሄሊኮፕተሩ የተከሰከሰው ከሄያርት ወደ ጎረቤት ፋራ ክፍለ ሀገር ሲያመራ ነው። ታሊባኖች እኛንን የመታነውና የተቃጠለው ሲሉ፣ የፋራ ክፍለ ሀገር ገዢ ናስር መሂ ግን በቴክኒክ ጉድለት እንጂ ተመቶ አይደለም አውሮፕላኑ ወድቆ የተቃጠለው ብለዋል። ዜናው አበቃ። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 ና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 ና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም አምስት 2011 ዓ ም ምሽት ፕሮግራም ነው። ብዙ ኢንዱስትሪያል ማቴሪያል የስሚንቶ የሌላ የምግብም ይሁን የጤፍ የአንዳንድ ነገሮች ከዛም ጨው ይዞ የሚመጣም አለ። ከዛም ከዚህም በሁለቱም በኩል የሚበዛው ከትግራይ ወደ ኤርትራ ነው። ከዛም ግን ይዞ የሚመጣ አለ። ያው ብዙ ሰዎች የሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም። ጥሩ ነው እየሄደ ያለው ማለት ነው። እኛ ህዝቡና እኛ ራሳችን የምንመኘው የነበር ነው ነው እንግዲህ ተሳክተዋል። እና አንድ ነን ወንድሞች ናቸው። በጣም ሀሪፍ ነው፣ ደስ ይላሉ። ኢትዮጵያውያንና ኤርትራውያን የጀመሩትን የንግድ እንቅስቃሴ የተመለከተ ዘገባ ይኖረናል። አሁን ወደ እለቱ ቀዳሚ ዘገባችንን እንለፍ። የተጀመረውን የኢትዮጵያን የፖለቲካ የሽግግር ሂደት ሁሉም ለለውጥ አብሮ እንዲሰራ የኦነግ ሊቀመንበር አቶ ዳውድ ኢብሳ ጥሪ ያቀረቡ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ የኦነግ አመራር መንግስት ያቀረበውን የሰላም ጥሪ ተቀብሎ ወደ ሀገር ውስጥ በመግባቱ ምስጋናን አቅርበዋል። የአቀባበል ስነስርዓቱን የተከታተለው ሙክታር ጀማል ተከታዩን ዘገባ አድርሶናል ወደ አዲስ አበባ የሚገባ የኦነግ አመራርን ለመቀበል ከወጣት አንስቶ እስከ ሽማግሌ ወደ አዲስ አበባ በአራቱም አቅጣጫ መትመም የጀመሩት ከሁለት ቀን በፊት ነበር በተለይ ትናንትና ከትላንት ወዲያ ሰፊ የህዝብ እንቅስቃሴ ወደ አዲስ አበባ መታየት ሲጀምር በመስቀል አደባባይ ወጥተው እዛው አምሽተው ያደሩ ወጣቶችም ወደ ሀገር ለሚገባው ለኦነግ አመራር ያላቸውን ክብርና ፍቅር ማሳያ ነበር ጠዋት ላይ ካገኘኋቸው ውስጥ አንዱ የአዲስ አበባ ነዋሪ የሆነው ወጣት አብዱልቃዲር ጀማል ነው። ወጣት አብዱልቃዲርም ለረጅም ጊዜ ስንቸገርበት እያየነውን መከራ ፍሬውን ልናጣጥም ነው መውጣውን ያለኝ የኦሮሞ ነጻነት ግንባር በዳዊድ ብሳ የሚመራውን ለመቀበል ወደ ስቴዲየም እየሄድኩ ነው ያለሁት ከቲሞቼ ጋር እና ያንን ሰልብሬት ለማድረግ ነው ያለሁት የላለፉት ረጅም አመታት ስናሳልፍ የነበረውን ስንደበቅ ስንኳስስ የነበረበትን ድል ዛሬ በተገኘው ለውጥ ቄሮ ባመጣው ለውጥ ትልቅ ደስታ ስለተሰማንና ያለውን ነገር ለመቋደስ ነው እየሄድን ያለ ነው። የኦነግ አመራርንና አቶ ዳውድ ኢብሳን ለመቀበል አዲስ አበባ ቦሌ አየር ማረፊያ ያገኘዋቸው ሌላኛው የሙስሊም መፍትሄ አፈላላጊ ኮሚቴ ሰብሳቢው ኡስታዝ አቡበከር አህመድ ናቸው። ኡስታዝ አቡበከር አህመድ የኢትዮጵያ ህዝብ በብዙ አቅጣጫ ለፍትህና ለሰላም ሲታገል መቆየቱና አሁን የመጣው ለውጥ መሰረት ያስቀመጠ ሁላችንም ልጠብቀው የሚገባ ነው ሲሉም መልእክታቸውን አስተላልፈዋል። ብስሚላህ እንግዲህ ዛሬ ላይ አገሪቷ ላይ ያሉት ተጨባጭ ተለውጦ ሁሉም እዚች ሀገር ነፃነትና እኩልነት ሲታገሉ የነበሩ ሰዎች ሀገር ላይ ገብተው በሰላም አየር ውስጥ እንደዚህ በነጻነት ሜዳና ህዝብ ተቀብሏቸው ሲታይ ከዚህ የበለጠ ያ የተከፈለለት ዋጋ ህዝብ የከፈለበት ዋጋ ውጤትን ማየት የበለጠ ነገር የሚያስደስት ነገር የለም። በጣም ደስ ብሎኛል። እቺ ሀገር ዛሬ ላይ የመጣው ይሄ የተጀመረ ለውጥ ትልቅ መርታ ነው። እንግዲህ እንደ መንግስት ይሄንን እርምጃ ተራምዶ ለውጥን፣ ውጤትን ለማስከበር ሲንቀሳቀስ፣ ህዝቡ ደግሞ ከዚህ ጎን መቆም አለበት። በተለይ አመራር እንደ ሀገር ይቺ ሀገር የጋራ ሀገራችን ናት። በጋራ ሁሉም ተከባብሮ አንዷ አንዱን እውቅና ሰጥቶ በእኩልነት የምንጠቀምባት ሀገር እንድትሆን የማድረግ ኃላፊነት ሁላችንም አለ። የኦነግ ወደ ሀገር መግባትን ተከትሎ የአሜሪካ ድምፅ የኦነግ ሊቀመንበር አቶ ዳውድ ኢብሳን በተናጠል አናግሮታል። አቶ ዳውድ ኢብሳ መላው የኢትዮጵያ ብሔር ብሔረሰቦች በአንድነት ሆነን ልዩነታችንን አጣጥመን ለሀገር ግንባታ እንድንዘጋጅ በሚልም ጠሪያቸውን አቅርበዋል። የኢትዮጵያ ህዝብ፣ እኛ ያለን መልዕክት የኦሮሞ ህዝብ ለዲሞክራሲ መቱና ለህግ የበላይነት ነው። ይህን ሁሉ ዓመት የታገለው የዲሞክራሲ መብትና የህግ የበላይነት ሁሉም የኢትዮጵያ ህዝብ የዲሞክራሲ መብቱንና የህግ የበላይነትን በእጅ አስገባ ማለት ነው። ፍላጎታችንና ምኞታችንም ይሄ ብቻ። ይህንን ዝግጅት እውን ለማድረግ ከፍተኛ መስዋዕትነትንና ወንድምነትና አጋርነትን መንፈስ ያሳዩትን የአዲስ አበባ ነዋሪዎችን ያመሰገኑት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ የወጣቶቹ ጥንካሬ ስነ ምግባርና ሁለገብ እንቅስቃሴ የሚያስመሰግን መሆኑንም አንስተዋል። በሀገሪቷ ውስጥ እየተካሄደ ያለውን የፖለቲካ ለውጥ ሁሉም በመደገፍ ወደ ሀገር መምጣቱ መንግስት የፖለቲካ ምህዳሩን ለማስፋት እያደረገ ያለው ሂደት ላይ እምነት በማሳደራቸው መሆኑን አመስግነው ሁሉም አብሮ እንዲሰራ ጥሪ አቅርበዋል። ዛሬ በተገኘው እድልና መንግስታችን ባደረገው የፖለቲካ ምህዳር እንዲሰፋ በተደረገው በኢትዮጵያውያን ትግልና በልጆቿ ዛሬ ደርሰናል እና ሁላችንም ተስማምተን ወደ ተሻለ ሀገር ወደ ተሻለ ትውል እንድንሻገር እስካሁንም ያደረጋችሁት አሸናፊው ሁላችን ስለሆነ በተለይ ደግሞ የኢትዮጵያ ወጣቶች ቄሮች፣ ፋኖች ዞርማዎች ስለከፈላችሁት ከፈላችሁት መስዋዕት ስላደረጋችሁት ትግል ሁሉ ከልቤ አመሰግናችኋለሁ። የሆነ ከፍተኛ አመራሮች ዛሬ በቦሌ አየር ማረፊያ ወደ አዲስ አበባ ሲገቡ፣ ወታደሩ ደግሞ በድንበር ወደ ትግራይ ክልል ገብቷል። የጦሩ ዋና አዛዥና የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑት አቶ አብዲ ረጋሳ ጭቆናና በደልን በመቃወም ባመንበት መንገድ በነፍጥ እንታገላለን ብለን ብንወጣም በፍቅር ተሸንፈን ተመልሰናል ብለውኛል። በጣም ደስ ይለኛል። እኛ በድል ነው የመጣ ማለት እንችላለን። በጦርነት ብቻ ያሸንፈን አግባት ነበረ ያሰብነው ነገሮች ተቀይሮ ደግሞ በዚህ በሰላም ገብተናል። በጣም ደስታ ይሰማኛል። በጣም ተደስቻለሁ። ደስታ ሲባል የሮቦት ግን በልዩ አቅጣጫ ተጀምሮ በሰላም ነው የተጀመረው። ያ የተጀመረው እስከ መጨረሻ ድረስ በሰላም ታክለን የህዝባችን አላማ ግብ እስከመመታ ድረስ በዓላማችን ጸምተን እንታገላለን ማለት ነው እና በጣም ደስ ብሎኛል። ይህንን ሥነ ሥርዓት ለማድመቅ ከሰሜን አሜሪካ እና የተለያዩ አውሮፓ ሀገራት የኦሮሞ አርቲስቶች አዲስ አበባ የገቡ ሲሆን በከፍተኛ ድምቀት ዝግጅቱን ሲከውኑ ቆይቷል። በተለይ ቶኮማ የተባለው አንድነትን የሚያቀነቅነው ዘፈንና ስለ ሰንደቅ የተዘመረው የአርቲስት ኑሆ ጎበና ሙዚቃ በአንድነት መስቀል አደባባይን አድምቆታል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። ርን ለዘገባው እናመሰግናለን። ተከታዩ ዘገባም ከዚሁ ከኦሮሞ ነጻ አውጪ ግንባር አቀባበል ጋር ያቆየናል። የትግራይ ክልል በሰላማዊ መንገድ ትግል ለሚያደርጉ ሁሉ ድጋፉን እንደሚሰጥ አስታውቋል። የክልሉ መንግስት ይህን ያስታወቀው በዛሬ ዕለት ወደ ኢትዮጵያ ለገቡ የኦሮሞ ነጻነት ግንባር ሰራዊት አባላት በተደረገ አቀባበል ላይ ነው። ትላንት በዛላንበሳ በኩል ወደ ኢትዮጵያ የገቡት ታጣቂዎች በትግራይ በአዲግራት፣ በውቅሮና በመቀሌ አቀባበል እንደተደረገላቸው ዘጋቢያችን ሙልጌታ አጽበሀ ከስፍራው በተከታዩ ዘገባ አድርሶናል። የኦሮሞ ነጻነት ግንባር ኦነግ ታጣቂዎች ከኤርትራ ትናንትና ምሽት ነበር በዘላንበሳ በኩል ወደ ኢትዮጵያ አይገቡም። በአዲግራትም ደማቅ አቀባበል ተደርጎላቸው በዛውን ያደሩ። ቀጥለውም በውቅሮና መቀለ ከተማም ደማቅ አቀባበል ተደርጎላቸዋል። በቃና ሀዲሳ በኦነግ ውስጥ ሆኖ ለሀያ ዓመታት ያህል ታግሏል። በህዝቡ የተደረገውን አቀባበል እንዳስደሰተው ይናገራል። የሰላሙን ጥሪ ተቀብለን ድርጅታችንም ወደ አገራችን እየተመለሰ ነው። አጠቃላይ ከኤርትራ ተደስተን ወደ ትግራይ ክልል ስንገባ በአድግራት ነው ቆንጆ ቅብብል ያደረገልን። ከዛ እዛ ጋ ቁርስ ግብዣ ተደርጎልን እዛ አድረን፣ አሁን ደግሞ የመቀለ ህዝብ ግራና ቀኝ እንደውም መኪናውን ማለፊያ ነው የከለከሉት። በእውነት ለመናገር ከሆነ ቆንጆ አቀባበል፣ ጥሩ ስሜት፣ ቆንጆ ደስታ ነው የተሰማኝ በእውነት መግለጽ ተስኖኛል። ምን እንደመግለጽ ገመቹ ጋሪ የተባለ ሌላ የድርጅቱ አባል እንደተናገረም አስራ አምስት ዓመታትን ያህል የኦነግ አባል ሁኖ ታግለዋል። ወደ ትግሉ የገባበት ምክንያት ሲያስረዳም ወደ ትግል የገባበት ዋና ምክንያት የኦሮሞ ህዝብ ጭቆና ዛሬ የተጀመረ ነገር አለም። ቢያንስ የኦሮሞ ህዝብ ትግል ከአንድ መቶ አምሳ በፊት ነው የተጀመረ። ይህም እንግዲህ እየተዋርሰ እየተዋርሰ እየተዋርሰ እኛ ጋር ደረሰ ማለት ነው ለዚህ እኔም ከዚህ ከደረስኩ በኋላ እኔ የማያቸውና የሚሆናቸው ነገሮች ሳያቸው ደስ የማያሉኝና ለህዝባችንም ብዙ ጭቆናዎች፣ መታፈን፣ ከመሬት መፈናቀል፣ መሞት ይሄ ሁሉ ስለምደርስበት ከዚህ የተነሳ ም። ወደ ትግር ጎራ ገባ ማለት ነው። ኦነግ ለሁሉም ጭቁን ህዝቦች ይታገላል ያለው ገመቹም ለኦሮሞ ህዝብ ብቻ እንደሚታገል ተደርጎ የሚነገር ሌሎች ለራሳቸው ፖለቲካ ፍጆታ ብለው የሚጠቀሙበት ነው ይላል። ይህ ፖለቲካ አሉባልታ ነው፣ እንደ ኦኔግ አነጋገር አይደለም። ይህን እና አንዳንዶቹ በአሉባልታ ነው የሚጠቀሙበት ወይ ደግሞ ለፕሮፓጋንዳ የሚጠቀሙበት ነገር ነው እንጂ ኦኔግ የሚታገለው ለጭቁን ህዝብ በሙሉ ነው እንጂ ለኦሮሞ ብቻ አይደለም ማለት ነው። ይህን አንዳንድ ግለሰቦች ይጠቀሙበታል፣ ወይ ደግሞ አንዳንድ ፖለቲካ ድርጅቶች ሊጠቀሙበት ይችላሉ፣ ግን ያለ እውነት ግን። ለማንኛውም ለማንኛውም ህዝብ እኩልነት፣ ነጻነት ማለት ነው ዲሞክራሲ እንዲኖረው ይፈልጋል። ማንኛውም ሰው በነጻነት ወጥቶ እንዲገባ፣ በነጻነት ሀሳቡን የመግለጽ፣ በነጻነት የፈለገውን ነገር ሰርቶን ለማደር እንደሚችል ነው እንጂ የሆነ ህዝብ ኦሮሞን ብቻ ነጻ ወጥቶ ወይ ደግሞ ሌላን ብሄር ለመጥላት ወይ ደግሞ ሌላ ብሄር ላይ ጫና ለማድረግ አመላከቱም አይደለም። ይሄንን ሀሳብ የሚለው በአቀባበሉ ካገኘኋቸው የአርና ለሉዓላዊነትና ዲሞክራሲ ፓርቲ ሊቀመንበር አቶ አብርሃ ደስታ በበኩላቸው ኦነግ በሰላማዊ መንገድ ለመታገል ወደ አገር ውስጥ በመግባቱ ለኢትዮጵያ ፖለቲካ ትልቅ አቅም አለው ብለዋል። እንደ ሰላማዊና ህጋዊ ፓርቲ በሰላማዊ መንገድ ነበር የምንታገለው። ዲሞክራሲ የሚሰፍነውም በሰላማዊ መንገድ ስንታገል ነው። የዲሞክራሲ መንገድ ዲሞክራሲ ነው ብለን ነበረ ስንታገል ነበር። እነሱ ያው መንገድ ተዘግቶባቸው የሰላማዊ ትግል መንገድ የፖለቲካ ምህዳሩ ስለተጠበበ ወጥተው ነበረ ነበር የሚታገሉ አሁን ግን በሰላማዊ መንገድ እንታገላለን መንገዱ ተከፍተዋል ብለው ስለገቡ እኛ ወደኛ የትግል አካሄድ ስለገቡ በጣም ደስተኞች ነን ለዚህም ያው ተቀብለናቸዋል የትግራይ ህዝብም ደማቅ አቀባበል አድርጎላቸዋል ወደ ሀገራቸው ገብተው መታገል በመወሰናቸው በጣም ደስተኞች ነን ይሄ በጣም መድረክን በጣም ያጠናክራል ብለን ነው የምናስበው ምክንያቱም ኦነግ በኦሮሚያ ክልል በጣም ተቀባይነት ያለው ድርጅት ነው። አሁንም ኦነግና ኦፌኮ እየተዋሃዱ ስለሆነ ያው ኦፌኮም የመድረክ አባል ነው። ስለዚህ አረናም የመድረክ አባል ነው። አብረን ነው የምንታገለው። አንድ ድርጅት ነን ማለት ነው ካሁን በኋላ። ስለዚህ ለእኛ ጥንካሬ ነው። ለኢትዮጵያም በጣም ጥሩ ነው። ምክንያቱ አንድ ጠንካራ ፓርቲ እየተፈጠረ ነው ማለት ነው። ስለዚህ ለሀገራችን ዲሞክራሲ፣ ለሀገራችን ሰላም በጣም ወሳኝ ነው። በመቀለ ከተማ ለታጣቂዎቹ በተሰናዳው የአቀባበል የምሳ ግብዣ የተገኙት የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊ አቶ ረዳ ይሃለፎም በታሪክ ከ1976 ዓ ም ጀምሮ የህወሀት ታጋዮች ከኦነግ ታጋዮች ጋር ግንኙነት እንደጀመሩ አስታውሷል። አሁንም የትግራይ መንግስት በሰላማዊ መንገድ ኦነግ በሚያደርገው ትግል ድጋፍ ያደርጋል ብለዋል። ኦነግ ህገ መንግስታዊ ስርዓትን በማክበርና ና የህግ የበላይነት በማረጋገጥ ረገድ አዎንታዊ ሚና ለመጫወት በሚያደርገው ጥረት የትግራይ ብሔራዊ ክልላዊ መንግስትና የትግራይ ህዝብ ድጋፍ እንደማይለየው ማረጋገጥ እፈልጋለሁ። ህገ መንግስታዊ ስርዓት ማክበርና የህግ የበላይነት ማረጋገጥ ጉዳይ በጋራ ርብርብ እንጂ በተናጠልን የማይሆን ስለሆነ የኦነግ አመራሮችና የሰራዊት አባላትም በዚሁ በኩል ድርሻችሁን እንደምትወጡ የትግራይ ብሔራዊ ክልላዊ መንግስትና የትግራይ ህዝብ ከፍተኛ እምነት እንዳለው ማረጋገጥ ይፈልጋለሁ። በቀጣይ ኦነግ የፌዴራል ስርዓቱ ለማስቀጠል የድርሻው እንደሚወጣ መንግስታቸው ያለውን እምነት ገልጸዋል። እኛ ኢትዮጵያውያን እንደ ሀገርና እንደ ህዝብ ህልውናችን የሚረጋገጠው በብሔሮች ብሔረሰቦችና ህዝቦች እኩልነት፣ መከባበር፣ መተሳሰብና ፍቅር ላይ የተመሰረተ ፌዴራላዊ ዴሞክራሲያዊ ስርዓታችን ዘላቅነት ሲኖረው ብቻ ነው። በብሔሮች ብሔረሰቦችና ህዝቦች መካከል እኩልነት ሳይሆን መበላለጥን መከባበር ሳይሆን መናናቅን፣ መተሳሰብ ሳይሆን መናቆርን፣ ፍቅር ሳይሆን ጥላቻን የበላይነት የሚያገኙ ከሆነ ግን ከሆነና ችግሮቹ ሲፈጠሩም በአፋጣኝ የማይታረሙ ከሆነ ግን የሀገራችን እጣፈንታ እጅግ አስቸጋሪና የተወሳሰበ መሆኑ አይቀርም። የኦነግ አመራርና የሰራዊት አባላትም በብሔሮች ብሔረሰቦችና ህዝቦች እኩልነት ላይ የተመሰረተ ፌዴራላዊ ዲሞክራሲያዊ ስርዓት ስር እንዲሰድ በሚደረገው አጠቃላይ ጥረት ገንቢ ሚና መጫወት ይችላሉ የሚል ሙሉ እምነት አለን። አንድ ሺ ሶስት መቶ የሚያህሉ በአውቶቡስ ተሳፍሮ የመጡ እነዚህ ታጣቂዎች የመሩም የኦነግ አመራር በሪ ዋጋሪም ለአቀባበሉ አመስግነው በቀጣይ ድርጅታቸው በሰላማዊ መንገድ ይታገላል ብለዋል። ድርጅታችን ከመጀመሪያው የተመሰረተው የህዝብ ፍላጎትን የህዝብ ጥያቄን በሰላማዊ መንገድ ሳይመለስ ቀርቶ ሳይመርጦ ተገዶ ወደ ነፍጥ ማንሳት የገባበት ሁኔታ ነበር። አሁንም በሆን የኤርትራ ቆይታችን ለዓመታት የሚቆጠር ቢሆንም በአሁን በተገኘ ለውጥ እኛ እንደ ኦነግ ድርጅት ከመንግስት ጋር በተለያየ ጊዜ ውይይት ተደርጎ በሰላማዊ መንገድ በሀገር ውስጥ በህዝባችን መሃል ተገኝተን ትግላችን እንድንቀጥል እድል ስላገኘን በዚህ ተጠቅመን ወደ ሀገራችን ለመመለስ ስለበቃን እንኳን ደስ አለን እንኳን ደስ አላችሁ እላለሁ። በተለያየ ጊዜ በብሔር ላይ ያነጣጠረ እርምጃ ሲወሰድ እንደነበር በሚዲያም እንከታተል ነበር ይሄ ህዝብ ከህዝብ የሚያለያይና ቁርሾ እንዲፈጠር የሚያደርጉት ድርጅቶችና የተለያዩ ግለሰቦች የራሳቸው ፍላጎት ሳይሟላ ስቀር የሚፈጸም ካልሆነ በቀር ኦሮሞ እንደ ኦሮሞ በማንኛውም ብሔር ብሔረሰብ ላይ አነጣጥሮ ከራሱ አኗኗርና አስተሳሰብ ውጭ አድርጎ የሚያዩ እንዳልሆነ እንድታውቅልኝ እፈልጋለሁ። እንደዚህ ስም በባህልም የኦሮሞ ህዝብ በጉድፈቻ የማንኛውም ብሔር ተወላጅ መጥቶ ወደሱ ስመጣ አሳድጎ አንከባክቦ እንደ ልጁ አድርጎ አብሮት የመኖርና የማስተዳደር ባህሉ ነው። ያ አሁንም በሆን ለቀጣይም የምቀጥልበት ይሆናል። ካልሆነ በቀር በብሔር ላይ አነጣጥሮ ኦሮሞ በትግራይ ላይ፣ ኦሮሞ በአማራ፣ ኦሮሞ በሌሎች ብሔር ብሔረሰቦች ላይ ጥቃት ያደርሳል የሚል ጥርጣሬ እንዳይኖራችሁ በዚህ ላይ አረጋግጣለሁ። እነዚህ የኦነግ አባሎች በመቀለ ከተማ አቀባበል ከተደረገላቸው በኋላ ወደ መሀል ሀገር ጉዞ ቀጥሏል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽባሀ መቀለም ሙልጌታ ጽባሀን ላደረሰን ዘገባ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው ወደ ተከታዩ የዕለቱ ዘገባችን እናልፋለን በኢትዮጵያና በኤርትራ የሰላም ስምምነት ከመጣ በኋላ በሁለቱ አገሮች መካከል ያለው ድንበር ፈርሶ የእርስ በርስ ግብይት ተጀምሯል ይለናል የመቀሌው ዘጋቢያችን አለም ፍስሀ ኢትዮጵያውያንና ኤርትራውያን የጀመሩትን የንግድ እንቅስቃሴ ለማየትም ወደ ስፍራው ተጉዞ ነበር በቦታው ያገኛቸውን አነጋግሮ በተከታዩ ዘገባ ዝርዝሩን ይዟል። ለ20 ዓመታት ተለያይቶና ተነፋፍቀው የነበሩ የኢትዮጵያና የኤርትራ ህዝቦች ሁለቱ መንግስታት ባወረዱ ሰላም መሰረት ከመስከረም አንድ ጀምረው ህዝብ ለህዝብ መገናኘት ችለዋል። ይህ ህዝብ ለህዝብ ግንኙነት ለመታዘብ ወደ ድንበር አካባቢ ሄጄ ነበር። ግን ድንበር የሚባል ነገር ያለ አይመስልም። ከትግራይ ወደ ሰንዓፈ ከሰንዓፈ ወደ ዛላምበሳ በብዛት የህዝብ እንቅስቃሴ ይታያል። ዛላምበሳ የሰላም ካባ ለብሳ ደምቃ ነው የጠበቀችኝ። ዛላምበሳ የጤፍና የሲሚንቶ የደራ ገበያ ይሆናለች። ከዛላምበሳ ወደ ሰንዓፈ ከሰንዓፈ ወደ ዛላምበሳ ያለ እረፍት የመጓጓዣ ሚኒባሶች ይንቀሳቀሳሉ። እኔም የሰላሙ ተቋዳሽ ሆኜ ሰንዓፈ ከተማን ለማየት እድል አግኝቼ ነበር። ሰንዓፈ ከተማ በተለያዩ ተራሮች ስርና በእነሱ ግርማ ለብሳ፣ እሷም እንደ ዛላምበሳ ደመቅ ብላ ነው የጠበቀችኝ። ይህንም የሰላም ተቋዳሽ ሆኜ ሰንዓፈ ከተማን ለማየት እድል አገኘሁ። ሰንዓፈ ከተማ በተለያዩ ተራሮች ስለሆና በእነሱ ግርማ ልብሳ እሷም እንደዛ ላንበሳ ደመቅ ብላ ነው የጠበቀች። በሁለቱም አካባቢ የተገነዘብኩት የደራ የንግድ ልውውጥ ዋጋው ላይ ለውጥ ካለ ለማወቅ መኩሬ ነበር። የወላጆችን የእህል መጋዘን እየጠበቀና እየሸጠ ያገኘሁት የዩኒቨርስቲ ተማሪ ገበያው እንዴት ነው? አልኩ። ኦፍኮርስ በጣም ብዙ ለውጥ አለው። የዋጋ በጣም ከፍተኛ፣ በተለይ ጤፍ ምናምን በጣም ከፍ ብሏል። በፊት 2003 ምናምን ሲሸጥ የነበረው አሁን 2008 2009 እየተሸጠ ነው እና በዛ ላይ 2004 ሲሸጥ የነበረው 2005 2006 ሲሸጥ የነበረው ደግሞ 3ሺ ምናምን እየተሸጠ ነው። ምንድን ነው ምክንያት? ምክንያቱ አላቅም ብቻ ጤፍ መግባት አይችልም እንትና እና በዛ ላይ እነሱ ማለት ነው። ጤፍ ብዙ እያስገብ ነው እነሱ አቅርቦት ደግሞ አብዛኛው ጊዜ የለም እና የአቅብሮት የዲማንድ እና ሳፕላይ ማች ላላረገ ብሩ እንደዛ ነው። መቶ ብር በመቶ ብር ማለት ነው እንደዛ ነው የምንገበያየው መቶን አቅፋ በመቶ ብር ማለት ነው። ያው ስምምነት ይሆናል። ያው ህዝቡ እርስ በርስ ይተዋወቃል። ያው መገበያ ከዚህም ከድሮም ጀምሮ እንደዚህ ስለነበረ ያው ምንም ኢንፍሉንስ የለውም በሚል እና አሪፍ የሆነ ሰላም ካለ እና ስምምነት ካለ የብር ምንም አያስቸግርም በሚል ነው። ይህ የህዝቦች ወዲያና ወዲህ መመላለስ የሁሉም እንቅስቃሴ ስርዓት ያለውና በስምምነት የተመሰረተ ነው የሚለው ጥያቄ ስለመጣብኝ የወረዳው ምክትል አስተዳዳሪ ወይዘሮ ለምለም አርያን አነጋግሪያቸው ነበር። ወይዘሮ ለምለም የህዝብ ለህዝብ ግኝት ከመቼ እንደጀመረና ሁኔታው እንዴት እንደሚመስል ሲያብራሩ ከመስከረም አንድ በኋላ ከአዲስ ዓመት 2011 ጀምሮ መስከረም አንድን ጨምሮ ያው መስከረም አንድ ግልጽ በሆነ በሚታወቅ ፕሮግራም ላይቭ ነበር፣ በግልጽም በቴሌቪዥን የሚተላለፍ ነበር። ግልጽ በሆነ መድረክ ነው የተገናኘ ነው ከኤርትራ ኤርትራውያን ወንድሞቻችን፣ እህቶቻችን ጋር ያው ሁለቱም ህዝብ ይታወቃል። የኢትዮጵያ ህዝብ ትግራይ በስፔሻል ደግሞ የጉሎመከዳ ወረዳ ብዙ ቤተሰቡ በኤርትራ ያለ ኤርትራውያንም እዚህ ስላለ ያው ግልጽ በሆነ መንገድ ተገናኝተናል። መስከረም አንድ ከዛ በኋላ ያለው ግን ሁሉም ሰው በግለሰብ ከኤርትራም ወደ ትግራይ የሚገቡ ብዙ ወደ ኢትዮጵያ ከዚህም ወደ ኤርትራ የሚሄደው እስከ ሰንአፈ፣ ዓዲ ቀይሕ ከባቢ እኔ እንደማቀው የደረሱ እንዳሉ አስመራ የደረሱ መረጃው የለኝም። እስከ ዓዲ ቀይሕ ከባቢ ትላንትና የደረሱት ግን ሰላም እንደሆነና የህዝቡ ፍላጎት ሲታይ ምንም የሌላ ነገር የፖለቲካዊ ይዘት የለውም። ይሄ ማህበራዊ ግንኙነቱ ጠንካራ እንዲሆን በኢኮኖሚያዊ መንገድም የቻለውን ያህል ሰው አብዛኛው ከዚህ ከትግራይ ነው ወደ ኤርትራ የሚሄድ ያለው፣ ከኤርትራ አለ ያለው ነገር ልብስ ሲሆን አንዳንድ ነገሮች ይዞ በመምጣቱ ደረጃ ያው በዚህ ሶስት ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዱስትሪያል ማቴሪያል፣ የስሚንቶ፣ የሌላ የምግብ የሚሆን የጤፍ አንዳንድ ነገሮች ከዛም፣ ጨው ይዘው የሚመጣም አለ። ከዛም ከዚህም በሁለቱም በኩል የሚበዛው ከትግራይ ወደ ኤርትራ ነው። ከዛም ግን ይዘው የሚመጣ አለ። ያው ብዙ ሰዎች የሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም። ጥሩ ነው፣ እየሄደ ያለው ማለት ነው። የሰዎች መመላለሻ ሚኒባሶች የሚያስከፍሉት ገንዘብ በንግድ ልውውጥ ስርዓትና የገንዘብ አጠቃቀም የዋጋው መጠን ስምምነት ተደርገዋል ወይ ብዬ ጠይቄያቸው ነበር። በትራንስፖርቴሽን በኩል የተደረገ ስምምነት የለም። በንግድም ማለት ነው ሰው የቻለውን ያህል ነው ይዞ የሚሄደው ያለው እንጂ እዛ ገብቶ ምን ይጠቀምበታል? ይጠቀምበት የሚባለው ስሚንቶን በብዛት ነው የሚገባው ያለው በራሱ በግለሰብ ደረጃ በግለሰብ ኢንተረስት ነው ያለው እንጂ በስምምነት የታሪፍም የትራንስፖርት ከዚህ ወደዚህ ይህን ያህል ብር ነው ተብሎ የወጣለት ተመን የለም። ግልጽ በሆነ መንገድም የትራንስፖርት ስምሪቱ በራሳቸው በግለሰቦች በግል ባለሀብቶች የቻሉትን ያህል በራሳቸው በፈለጉት ነው የሚያስከፍል። ግን በፈለጉት ቢያስከፍሉም እኔ እንደታዘብኩት ከሆነ አንዳንድ ጊዜ አሁን ዓመት በዓል ሲሆን እንኳን ወደ ኤርትራ አይደለም ወደ ሌላ አካባቢ ሲሄድም ጨምሮ የመሄድ አለ። እዚህ ላይ ግን ስናየው ለሰላም ያለው ፍላጎት የግል ባለሀብቱ የሚሆን ግለሰቡ የሚሆን ሁሉም ተመሳሳይ ፍላጎት ስላለው እንደውም የገበያ ንረት ብዙም አይታይም። ትራንስፖርትም በእርግጥ ይለያያል። አንዳንዱ በጣም ርካሽ በሰላሳ በሀያ ብር አሁን ወደ ሰናፈ የሚሄድ ከሆነ አንዳንዱ አርባ ብር የሚያስከፍል እንዳለ በወሬ ያው በቃል ነው የሰማ ነው። በእርግጠኛ ሆነን መናገር አንችልም። ሁሉም ሲታይ ግን ይህን ያህል ብዙም የገበያ ንረት እየታየ አይደለም ማለት ነው። ይህ የደራ የንግድ ልውውጥ በህብረተሰቡ ይኖረ ሁኔታ የሚያሳድረው ተጽዕኖ ይኖራል ወይ ብያቸው ሲመልስ ደግሞ ኑሮ ላይ ገና ስላልታየ አሁን የዓመት በዓል አካባቢ ላይም ስላለን ያው በአብዛኛው በኢትዮጵያ ባህል የዓመት በዓል አካባቢ ቀደም ብሎ ነው አስቤዛውን ሙሉን ሙሉ የሚያደርገው ማለት ነው። በአስቤዛ አሁን ግዢ ላይ ገበያ ላይ ቀዝቀዝ ያለ ነው የነበረው። በጤፍ በበቆሎ በምናምን ብዙ ገበያ ላይ ሰው አስቀድሞ በነሐሴ ወር ውስጥ ነው የሚገዛው ማለት ነው። የስሚንቶ አቅርቦት ከክልል ደረጃ የመሰቦም የሌሎችም ስሚንቶ ፋብሪካዎች ስላሉ ያን ያህል እንዲሁም በፊት እንደታየው የኢንዱስትሪያል ማቴሪያል ጥራት አሁን አላጋጠመም። እዚህ ቢታጣ ወደ አዲግራት አዲግራት ቢያጣ መቀለ እየሄደ ያን ያህል አሁን ብዙም ያናጋው ነገር የለም እንደኔ ማለት ነው። ለሁለቱም በጣም አመሰግናለሁ። ይህ በእንዲህ እንዳለ ከአስመራ አካባቢ የመጡ እንግዶች ይህ የወዲያና ወዲህ መተላለፍ ለሶስት ቀናት ማለትም እስከ ቅዳሜ መሆኑ በስጋት ይናገራሉ። አለም ፍሳሐ ከዛላንበሳ። አለም ፍሳሐን እናመሰግናለን። በሌላ በኩል በኤርትራና በኢትዮጵያ ያለውን የተሽከርካሪዎችና የንግድ እንቅስቃሴን ለመመልከት ኤርትራንና ኢትዮጵያን የሚያገናኘው ስራሀ ዛላንበሳ የተጓዘው የአስመራው ዘጋቢያችን ብርሃነ በረሀ፣ የተለያዩ ተሽከርካሪዎች ከአስመራ ወደ ትግራይ ከትግራይ ደግሞ ወደ አስመራ የሚያደርጉት እንቅስቃሴ ከቀን ወደ ቀን እየጨመረ በመምጣት ላይ ነው ይለናል። የትግራይ እና አዲስ አበባ የአበባ ታርጋ ያላቸው መካከለኛና ትላልቅ የጭነት ተሽከርካሪዎች ጤፍ፣ ሲሚንቶና ሌሎች ቁሳቁሶችን ጭነው ጎዳይፍ በመባል የሚጠራው በአስመራ ደቡባዊ መውጫ በር በኩል በማራገፍ በጊዜያዊ ቦታ ላይ በመገበያየት ላይ ይገኛሉ ብሏል። የአስመራና አካባቢዋ ነዋሪዎችም አንድ ኩንታል ጤፍ ከ3ሺ እስከ 3200 ናቅፋ፣ አንድ ኩንታል ሲሚንቶ ደግሞ 600 ናቅፋ በመግዛት ላይ ይገኛሉን ብሎናል። የብርሃነ በረሃ ዘገባ ቀጥሎ ይቀርባል። ይህ የምንሰማው ድምፅ አስመራ፣ ደቀመሓረ፣ ዛላንበሳ መውጫ መንገድ ኬላ ብሎኮ ጎዳይፍ ተፍሎ በሚጠራ ቦታ ላይ በተፈጠረው ጊዜያዊ የመገበያያ ቦታ የመኪኖችና የሚገበያዩ ሰዎች ድምፅ ነው። እንደሚታወቀው በኤርትራና በኢትዮጵያ መካከል በተፈጠረው የድንበር ግጭትና አለመስማማት ለሀያ ዓመታት ተዘግቶ የነበረው ኤርትራንና ኢትዮጵያን የሚያገናኘው ሰርሃ ዛላንበሳ መስመር የሁለቱ ሀገራት ህዝቦች በተገኙበት ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስተር ዶክተር አብይ አህመድ መስከረም አንድ ሁለት ሺህ አስራ አንድ መንገዱን በይፋ መክፈታቸውን ተከትሎ የተለያዩ መኪኖች ሰዎችንና እቃዎችን ጭነው ከአስመራ ወደ ትግራይ፣ ከትግራይ ወደ አስመራ በመግባትና በመውጣት ላይ ናቸው። የተሽከርካሪዎች ቁጥር ከቀን ወደ ቀን እየጨመረ በመምጣቱ ዛሬ ቅዳሜ ጠዋት በአስመራ መገበያ ኬላ የትራፊክ መጨናነቅን እስኪፈጥር ድረስ የተሽከርካሪዎችና የሰዎች ቁጥር ጨምሮ ብለዋል። የአዲስ አበባና የትግራይ ታርጋ ያላቸው መካከለኛና ትላልቅ የጭነት መጓዣ መኪናዎችም ለህንፃ የሚያገለግሉ ሲሚንቶና እንጨት፣ ለምግብ የሚያገለግሉ ጤፍና መኮሮኒ ጭነው በብዛት ሲገቡ ውለዋል። የአስመራና አካባቢያ ነዋሪዎችም የሚያስፈልጋቸውን ሲገዙና ሲገበያዩ ውለዋል። ዝበለሰብ ዙ ዛሬ ጠዋት የነጋዴ ጭነት ጭኖ ወደ አስመራ የገባው የመካከለኛ የጭነት መኪና ሹፌር አቶ ሀብቶን በበኩሉ በሁለቱ ሀገራት በተፈጠረው ሰላም መደሰቱን በመግለጽ የመንገድና የጉዞ ሁኔታውን እንዲህ ሲል ተናግረዋል። ተንባላለሁ ከመቀለን የመጣ እኛ አለማችን ለብር ሳይሆን ለህዝባችን ጋር ለማየትና መሬቱም ህዝቡ ለማየት የመጣ ነው ህዝቡ ደግሞ በደንብ ነው የተቀበለ፣ ነው መንኮረን ነው ያመጣ ነው እና በጣም ጥሩ ነው፣ ሀሪፍ ነው ደስላን እኛ ህዝቡና እኛ ራሳችን የምንመኘው የነበር ነው ነው፣ እንግዲህ ተሳክቷል። እና አንድነን ወንድሞች ናቸው። በጣም ሀሪፍ ነው፣ ደስ ይላሉ። ጭነት ይዛችሁ ስትገቡ ከትግራይ ወደ ኤርትራ ምን የተጠየቃችሁት ወይ ምን ያሟላችሁት ነገር አለ? እስከ እንዴት ነው አገባባችሁ? ስለ መንገዱ እስከ ንገሪ። አዎ፣ መንገዱ መጣንዛ ተፍተሻለ። ማንጃ ፈቃዳችን ምናምን በደንብ እነሱ ተቀብሎ በሰነ ስርዓት፣ ከዛ ማንጃ ፈቃዳችን ምናምን ስማችን ተመዝገን ምናምን በቃ እነሱ ምዝገባ ያለው አው። ከዛ ለምበሳ አካባቢው ከሁለቱ ቦታ ማለት ነው፣ ኬላው ጋር ማለት ነው። የሁለቱ ኬላ ነው አው። የኤልትራዎች ናቸው የምዘግቡ። ከዛ ስማችንና የመኪና ሰሌዳ ከዛ እንደዛ ነው የምዘግቡ። ስለ ጭነቱ ምንድን ነው የጫናችሁት? አው ይላሉ፣ ይጠይቃሉ ከዛ እንደዚህ ነው የጫነው ምናምን ብለህ በቃ ምንም አይፈትሽ። ማለትም በቃ ጭነት ነው የምትሸጡት ያላችሁ? እስኪ ለኩንታል ዋጋው ነገሬ ነው ያመጣውና ስንት ነው የሚሸጠው? አላወቅም ጭነት ብቻ ነው የጭኘው ነው የመጣው። እና ነጋዴው ስንት እንደሚሸጥ አላወቁም። አላወቁ ገበያ አልጀመራችሁ ገና ወይስ? አልጀመር ነው ገና መሸጥ አልጀመራችሁ። በተመሳሳይ ሁኔታ የቅዳሜና የእሑድ የረፍት ጊዜያቸውን ለማሳለፍ ጓደኞቻቸውና ቤተሰቦቻቸውን በትናንሽ የቤት መኪኖች ይዘው ከትግራይ ወደ አስመራ ከአስመራ ወደ ትግራይ የሚጓዙ ከፍተኛ ቁጥር ያላቸው ሰዎችና ተሽከርካሪዎችም በብዛት ታይተዋል። ከአስመራ ወደ ትግራይ ሲሄዱ ያገኘኋቸው አንዳንድ ተጓዦችንም አነጋግሬያቸው እንዲህ ሲሉ ተናግረዋል። ሻይተከስ እባላለሁ፣ ከኤርትራ ነኝ፣ የአስመራ ልጅ ነኝ። ተፈጥሮ ያለ ሰላም ደግሞ በጣም እጅግ እጅግ ደስ ብሎን አሁን ወደ ዛላምበሳ እየሄድን ነን። በቃ በዚህ ሰዓት ነዳጅ ምናምን እያደረግን ነን ማለት ነው። በተጨማሪ የሁለቱን ሕዝብ ምን ብዬ ልገልጥልህ? በቃ በእንባ ነው የገለጠ ያለው እንትኑን ሁሉን በቃ ሁሉም ናፍቆቱን ምናምኑን እቺ ሚኒባስ የኔ ቤተሰቦች ደርሶ የሚሞጡ እዬ እያሄድኩ ነው ማለት ነው። ለመጀመሪያ በቃ ዛላምበሳ ላያት እጅግ ጓጉቻለሁ። እኔ ያለው ፋሚሊዎች ናቸው ፋሚሊዎች ናቸው። ልታነጋግራቸው ትችላለ። ይቺ ከነ ልጅዋ ባሏን አይታት ነው የምትመጣው ቤተሰብ ናቸው። በቃ በእሱም ቤተሰብ ያላቸው ነው ደርሶ ይመጣሉ። በቃ ስንት ቀን ለማድረግ አስባቸዋል? እስኪ ከሁለት እስከ ሶስት ብሎኛል። ከማራቸው ደግሞ ይቀጥላል ማለት ነው። መልካም ጉዞ። እኔ ሰለሞን ግብር እግዚአብሔር ይባላል። አሁን ወደ አዲግራት እዛ ከሄደን አገሩን ለማየት ከተፈጠረው ሰላም ጋር፣ እዛ ደግሞ ቤተሰቦቻችን ለማየት ወደዛ ሄድን ነው። እኔ እንኳን ልጅ ተወልጄ ያደግኩት እዛው አዲስ አበባ ነው። በዚህ በነበረው ሁኔታ ግን ወደ አስመራ ተባሪ መጥቼ፣ አሁን ግን በተፈጠረው ሁኔታ ሀገራችን ልናይ እንሄዳለን። ሁለተኛ ሀገራችን ከመጀመሪያዎቹ ከተባረሩት ጋር ነው የመጣሁት፣ ከቤተሰቦቼ ጋር። አሁን ከሀያ ሁለት አመት በኋላ ወደዛ እየሄድኩ ነው። እህቴን ላይ ነበር ያሰብኩት በአካል። እሷ ደግሞ ትላንትና ገባች ከአዲስ አበባ። ልጆቿ ግን የቀሩ ስላሉ እዛ፣ ከቻልኩኝ ወደ አዲስ አበባ ሄጄም ላያቸው ሞክራለሁ። በጣም ወዳቸው። አብሮ አደግ ጓደኞች ያሉ እነ ዳንኤል ባዩ፣ ግርማ ባዩ፣ አዲስ ባዩ፣ ወንደሰን ክፍሌ አሻግሬ ሁሉም በጣም ማገኛቸው በኢንተርኔትም ካለም ያልተገናኘናለን። አሁን ባገኛቸው በጣም ደስ ይለኛል። ሳሪስ ንፋስ ስልክ አካባቢ እዛ አካባቢ ነበር ተወልጄ ያደግኩት። አሁን ግን ያገኛችሁ እንሆናለን። ሞት በጣም ይገርመሃል። አሁን የኢትዮጵያ ታርጋዚ ስናይ ምናምን፣ እዛ ምልክ እንደሱ ነው ብለውናል። ደባብለን ጠይቀን ነበረ። አሁን በጣም ደስ ይላል። እንጃ ሁሉ ጊዜ ይቀጥልልን ነው የምንለው። ከእግዚአብሔር ጋር መልካም መንገድ። አሜን አሜን። እሺ ሸበት ይርደሎ አጋጣሚ በኤርትራ ህዝብ ኢትዮጵያ ናብ ዝለዓለ ረብሓን ዓወትን ብልጽግናን ክበል ዝበፅሕ ክንሪኦ ንኸይድ ኣለና ጅና ዓዲግራት መደብ ጌርና ንኸይድ ኣለና ደገ በዛሬው ቅዳሜ በብሎኮ ጎዳኤፍ በታየው ገበያ ነጭ ጤፍ ለኩንታል ከ3000 እስከ 3200 ሲደርስ ሲሚንቶ ደሞ በኩንታል እስከ 600 ናቅፋ ሲሸጥ ውለዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በረህ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን ዝግጅታችንን ነው። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዳት ቪኦ ኒውስ ዳት ኮም ወይም በእጅ ስልኮቻችሁ ቪኦኤ አምሃሪክ ሞብ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ የሚተላለፍላችሁን ጋቢና ዝግጅታችንም እንድታዳምጡ እንጋብዛለን። ጽዮን ግርማ አብሬያችሁ ነኝ። አሁን ወደ ቀጣዩ ቅንብር ልውሰዳችሁ። በኢትዮጵያ እየታየ ያለውን ለውጥ በተመለከተ በኦሮሚያ ክልል የሚገኙ ወጣቶች ያላቸውን አስተያየት ጠይቀናል። ሙክታር ጀማል ነው ያነጋገራቸው። ሻሚል እባላለሁ፣ የአዳማ ከተማ ነዋሪ ነኝ። እንግዲህ አሁን ያለው የለውጡ ሂደት በጣም በበጎ መልኩ የሚነሳ ነው። የምንም ጥያቄዎች የሚገባ ነገር አይደለም። ፖለቲካ ፓርቲዎች ሁሉም ቀደም ብሎ ከፖለቲካ መድረኩ ተገፍተው የነበረው በሙሉ መግባታቸው ወደ ሀገር መግባታቸው በጣም በጥሩ ጎኖ የሚነሳና የሚገባ ነው በዋናነት እንግዲህ ቀጣዩ ሂደት ነው ወሳኝ የሚሆነው ና የመንግስትም ብቻ ሳይሆን ሁሉም አካላት ይመለከተኛል የሚሉ አካላት በሙሉ እንዲሳተፉበት እንግዲህ ግዴታ ይኖረባቸዋል ከዚህ በኋላ ምንም የትምሉት ነገር የለም ምንም ምክንያት በሩ ተከፍቷል ሁሉም ጥሩ ይሆናል ለዚህ ሀገር የሚለውን ኮን ለማድረግ ምንም ምክንያት ማቅረብ የሚችል አይመስለኛል ከዚህ በኋላ እና እንግዲህ አሁን ይ የነበረው ሁኔታ ትናጅ ደም ብሎ የነበረው ሁኔታ በጣም አፈና ምናምን የበዛበት ነበረና፣ ህዝቡ ትንሽ ይህንም በማጣጣም ሂደት ላይ ሁኔ ሲገልጽ ሁኔታዊ ሊሆን ይችላል። የኔ ይሁን ሁሉም ማለት ነው የኔ ሀሳብ ብቻ ይሁን የሚል ነገር ይታያል። ይሄ ነው ትንሽ ተሰባስ መንግስትም ተሰባስበው ይሆናል ነገር ካላበጅለት በስተቀር መንገራገጭ የሚኖረው እዛ ይመስለኛል። የኔ ሀሳብ ነው የሚሆነው። ምክንያቱም ይህንን ባህል አልነበረ ሀገር አዲስ ስለሆነ ባህል እንዲመሰረት ባህል ጊዜም ስለሚፈልግ ፈተና ሊሆን የሚችለው ነገር እየምገምተው ይሄ ነው። እውነት አሁን መቀበል የህዝብን ውሳኔ መቀበል ላይ ትንሽ ቻለንጆች ሊኖሩ ይችላሉ። ግን ምንም አማራጭ ነው። ስሜ ጉቱ ዘላለም የሚባለው አዲስ አበባ ነው የምኖረው። አሁን እየመጣ ያለው ለውጥ እንደ አንድ ኦሮሞ ወጣት በጣም የሚያስደስትና ተስፋ የሚሰጥ ነገር ነው። እብን ድሮ እዚህ ሀገር መኖር አይታስም ነበር። እኔም እንደ አንድ ኦሮሞ ወጣት አላት ስም ነበር። ምክንያቱም ብዙ ነገር ተስፋ የሚያስቆርጥና ደስ የማይል ነገር ስላሉ ሰርች እለወጣለሁ ብዬ ማላትሰኝ ደግሞ ኦፖርቹኒቱም አልነበረም። አሁን ግን ውጭ ሀገር በወጣ ራሱ ቶሎ ተመልሼ ሀገር የማገልገልና የሆነ ነገር መስራት ፈልጋለሁ። አሁን በዚህ ሰዓት ጥሩ ጎዳና ወይ ደግሞ ጥሩ መንገድ ይዘን እየሄድን ነው እየተጓዝን ነው ብዬ አስባለሁ። አክቹዋሊ ብዙ ነገር ባይሰራም ግን ወደፊት ብዙ ነገር ተስፋ እንዳለን እና አዲስ ነገር እንደሚመጣ አምናለሁ ደግሞ ይሰማኛል። አመሰግናለሁ። ስሜ ወንድማገኝ በቀለ ባላለን፣ ኢሉባቦር ዞን መቱ ከተማ ነው የምኖረው። አሁን እየሆነ ያለው በኢትዮጵያ ውስጥ እየሆነ ያለው ለውጥ በጥሩ ጎኖ ማየር ሲሆን እንደ ኦሮሞ ግን እንዳንድ ኦሮሞ ወጣት ስ ሁሉም ነገር መልክ የሚያዝ አለበት። ህዝቡ በጥንቃቄ እየሄደ ያለውን ለውጥ ወር የመጣውን ለውጥ በአግባቡ መጠቀም መቻል አለበት፣ መንከባከብ አለበት። አንዳንድ የምናየውና የሚያስፈራን ነገር ይኖራል። ለምሳሌ የለውጡ አካል እኔ ነኝ፣ ለውጡን እኛንን ያመጣ ነው። ለውጡን ባለቤትነት የመውሰድ እሽቅረድም ያለ ይመስለኛል እና ህዝቡ በጥንቃቄ ይሄንን ማየት አለበት። እንደዛ ነው የሚታየኝ ነገር ግን ያው የሆነ ያለው ለውጥ በጣም ጅምሩም ሁሉ ነገሩ መልካም ነው። ጥሩ ነገር ነው። በኦሮሚያ ወጣቶች የመጣ ይህን ነገር ደግሞ ወጣቱ ራሱ በሰከነ አእምሮ እያሰበ የሆነ ወሩ የሚያደርገውን ነገር ሁሉ በትክክል እያሰበ ለውጡን ወደ መጨረሻ ማስኬድ አለበት የሚል ግንዛቤ ነው ያለኝ። እኔ አህመድ ቀሎ ይባላለ ድረዳ ነው ኔ እንደምታዩ ጥሩ ነው በፌዴራል ደረጃም በስቴቶች ደረጃም ላይ ጥሩ ነው። ግን ታች አካባቢ ያሉ ሎካል ገቨርንመንት ላይ ያሉ ነገር ችግር አለ። አሁኑም ጥሩ በደንብ ምትን ታድሶ አልመጣም። ይመጀም ግን እንደነ ምንታይ እንደ እንደ አገሪቱ ለውጥ አለ በደንብ ለውጥ አለ። ሊደሮቹም አሁን ሰላም እየመጣ ነው። ሁሉም ነገር ጥሩ ነው። አንዳንድ ቦታ አካባቢዎች ችግሮች ያሉ አሁን ፎር ኢስተርን ላይ እኛ ጋ የምንኖሩ አካባቢ ላይ ቢመጀመሪያ ወያኔዎቹ ሀያ አመት ያለፈው ነገሮች ላይ ስላመጡ ኮንፍሊክት ኤሪያ ስለ ስላደረጉት አሁኑም ችግር ይበዛል እንጂ እንደ ኢትዮጵያ ወደ ትራንሲሽናል ገቨርንመንት ውስጥ ነው። ግን ወደ ዲሞክራሲ አልገባንም። ባሁንም ወደዛ አይገባንም ብሎ ያስባለሁ። ፍሮምሳ ረሺድ ይባላለሁ። ደገፍም ሻሸመኔ ከተማ ነው ምኖር። አሁን እየታየ ያለው ለውጥ በጣም አሪፍ ነው። ደገፍም አለበት። ግን የምስተካከሉ ነገራቶችም አሉ ህገወጥ የሆኑ እንትኖች ይበዛሉ። መንግስት ደግሞ በዚህ ህገወጥ በሚሆነው ነገር ላይ እርምጃ መውሰድ አለበት። በፖሊስ ስራ ደግሞ እኛ ወጣቶ በፖሊስ ስራ መግባት ሳይሆን ፖሊስ ስራውን እየሰራ፣ እኛ ደግሞ ከኋላ ሆነን ማገዝ መቻል አለብን። እንደዛ ቢሆንና ብክሄድ አሪፍ ነው ብዬ ነው የማስበው። ሌላ ደግሞ ይህን ለውጥ ለመደገፍ ሁሉም ሰው ሁሉም የፖለቲካ ፓርቲ አመራሮች ከለውጡ ጎን ሆነው ከነሱ የምጠበቀውን ነገር ማድረግ አለባቸው። መንግስትም ደግሞ እንደ መንግስት አሁን የመጣውን ለውጥ ማስቀጠል እንዳለ ለ እንደ ኢስት አፍሪካ ወይም እንደ አፍሪካ ለውጥ ጠብቆ አስጠብቆ መሻገር አለበት ብለን ነው የምናስበው። ለውጡ ደስ ስላል እንደግፋለን። ተከላለበት ደግሞ ህገወጥ የሆነውን ነገር ላይ መንግስት በጣም በትኩረት መስራት አለበት። እና ለውጡ አሪፍ ነው እንቀበላለን። ሪው ከቀጠለ አሪፍ ነው እንቀበላለን ብዬ ነው የማስበው። ሙክታር ጀማልን እናመሰግናለን። አድማጮች አሁን የቀረንን ጊዜ በጉጉት ወደምትጠባበቁት የሙዚቃ አና አልወሰዳችሁ በጣም ብዙውን ሰዓት በዕለቱ ዝግጅታችን ስለወሰድን የዛሬው የሙዚቃ ቃና ፕሮግራማችን አጠር ያለውን ጊዜ የሚወስድ ይሆናል። ተከታተሉት። is your world. Jennifer Harrison and I Bad life for you. Everything your heart desire babe. See, I am born to make it happen, babe. All you gotta do, mm, no, no, is tell me that it's me you want. ሰላም ሰላም ሰላም ሰላም። ጤና ይስጥልኝ። የተከበራችሁ የሙዚቃ ቀን አድማጮች እንደምንሰነበታችሁ፣ እንደምን አመሻችሁ። ለሳምንታ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ከጀኒፈር ሃድሰን አዲስ አልበም ኤቲዚሮ ወርድ በተሰኘው ዜማ ነው የምሽት ፕሮግራማችንን የጀመርነው። አርኬሊ ነው አብሯት የተጫወተው። የተከበራችሁ የሙዚቃ ቀን አድማጮች በቀጥታ ወደ ሙዚቃዎች ልውሰዳችሁና ቀጥለን የምናደምጠው ዜማ ብሬክ ፍሪ ይባላል። ድምፃዊ አሪያና ግራንዴ ግራንዴን ብሬክ ፍሪ የተሰኘውን ዜማ ነበር ያደመጥነው። አሪያና ግራንዴ በአሁኑ ሰዓት ተደናቂ የሆኑ ከመጡ ወጣት ድምጻያ መካከል አንዷ ነች። ከሙዚቃው በተጨማሪም በፊልም ትወናም ተደናቂነትን እያገኘች ነው። ማይ ኤቭሪቲንግ ብላ የሰየመችውን ሁለተኛ የሆነውን የስቱዲዮ አልበሟን ያወጣች ሲሆን አልበሙን ቀደም ብለን ያደመጥነውን ብሬክ ፍሪ የተሰኘውን ዜማ ጨምሮ አስራ ሁለት የሚሆኑ ዜማዎችን አካቷል። እስቲ ከዚቹ ተደናቂ ድምጻይና ደናሽ አልበም ውስጥ ሌላ ዜማዋን እናደምጥላት። ፕሮብለም የተሰኘ ሲሆን የዜማው ርዕስ ኤጌ አዜላ ነች አብራት የተጫወተችው <finden> ጋጋ ጃዝ መጫወት ጀምራለች። ሌዲ ጋጋና ቶኒ ቤነት አንድ ቀን ምሽት በአንድ የሙዚቃ ዝግጅት ላይ ለመጀመሪያ ጊዜ ይገናኛሉ። የ ስምንት አመቱ ቶኒ ቤነት ለ28 አመቷ ወጣት ሌዲ ጋጋ ለምን ከኔ ጋር አብረን የጃዝ አልበም አናወጣም ይላታል። ሌዲ ጋጋም ሳታቅማማ የቶኒ ቤነትን ጥያቄ በደስታ ትቀበላለች። ይኸው ላለፉት ሶስት አመታት ሲሰሩ ቆይተው ቺክ ቱ ቺክ የተሰኘ ተወዳጅ አልበም ለማውጣት ችለዋል። የተከበራቸው ሙዚቃ አቃድማጮች እስቲ ከዚሁ አልበም ውስጥ በመቀጠል The Lady in the Trumpet, Segnon, Zemachon and Adam. She gets too hungry for dinner at eight. I'm starving. She loves the theatre, but she never comes late. I never bother with people that I hate. That's why this chick is a tramp. <laughs> she does it like crap games with barons and earls. I won't go to Harlem in diamonds and pearls, <laughs> and I definitely won't dish our dirt with the rest of those girls. That's why the lady is a tramp. Without care. Oh, I'm so broke. It's Oak. I hate California. It's crowded in there. That's why the lady is not China. Sometimes I go to Coney Island. Oh, the beach is divine. And I love the Yankees. Cheetah's just fine. I follow Rogers and Hart she sings every line. That's, that's why, why the lady is, is a tramp I love a prize fight That isn't a fake. No fate. And I love to row both with you and your wife and central Park <laughs> She goes to the opera and stays wide right awake. Yes, I do. That's why this lady is a tramp. She likes the green, green grass, grass under her shoes what can I ሌዲ ኤ ትራምፕ የተሰኘውን የሌዲ ጋጋና የቶኒ ቤነትን ዜማ ነበር ያደመጥነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። በዚሁ እያደመጣችሁት ባላችሁት ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው No trouble. I'm all on about that base. About that base. No trouble. I'm all on about that bass, About that bass. No trouble. I'm all on about that base. About that bass. About that bass. No I'm bringing booty back. Devil. I'm all about that bass, about that bass, no trouble. I'm all about that bass, about that bass, because you know I'm all about that. አድማጮች፣ የማጠቃለያ ዜና እናሰማለን። ኢትዮጵያና ኤርትራ ነገ ሳውዲ አረቢያ ጄዳ ውስጥ የሰላም ስምምነት ይፈራረማሉ። በዚሁ መሠረት ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ሳኡዲ መሄዳቸውን መገናኛ ብዙሀን ዘግበዋል። በሥነ ስርዓቱ ላይ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴረሽ ይገኛሉ። እናም ጸሐፊው ነገ ወደ ሳውዲ ያመራሉ ተብሏል። በዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ዛሬ አዲስ አበባ ገባ። ቦሌ ዓለም አቀፍ አውሮፕላን ጣቢያም እንደደረሰ ሞቅ ያለ አቀባበል ተደርጎለታል። ባለፈው ሳምንት ኢትዮጵያ የገባው የአርበኞች ግንቦት ሰባት ንቅናቄም ዛሬ ባህር ዳር ገብቷል። በዚያም ሞቅ ያለ አቀባበል አድርገውለታል። መሪውም ፕሮፌሰር ብርሃኑ ነጋ ንግግር አድርገው ንቅናቄያቸው ወደ ፖለቲካ ፓርቲነት እንደሚቀየር ገልጠዋል። ፍሎረንስ አውሎ ነፋስ ሰሜንና ደቡብ ካሮላይና ግዛት ውስጥ ከፍተኛ ውድመት አደረሰ። ወደ አንድ ሚሊዮን የሚጠጋ ህዝብ በአሁኑ ሰዓት መብራት እንደሌለውና ከቤት ንብረቱ መፈናቀሉም ታውቋል። የብሔራዊ ሄሪከን ማዕከል ዛሬ ቅዳሜ እንዳስጠነቀቀው ማዕበሉ አሁንም እየጨመረና ሌላም ጥፋት እያደረሰ ነው ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በእሁድ ምሽት ፕሮግራማችን ተመልሰን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሀንዲሶቹ ስም ሰናበታችኋለሁ። አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ሰላም።